አዲስ አበባ ላይ ከአቶ አንዳርጋቸው አርጋቸው ጽጌ ቤተሰቦች መኖሪያ ቤት ሳር ተጎዝጉዟል። ሰንደቅ ዓላማ ተሰቅሏል። ጥሩምባም ይሰማል። ጭፈራም አለ። ቤቱን ያሞቀው ላለፉት አራት ዓመታት ገደማ በእስር ላይ የነበሩት አቶ አንዳርጋቸው ጽጌ ሳይፈቱ አልቀረም የሚለው ዜና ነው። የፖለቲካ አራማጁ ወጣት ስንታየሁ ቸኮል ከቃሊቲ ማረሚያ ቤት ደጃፍ የአቶ አንዳርጋቸውን የመፈታት ዜና ሲጠባበቅ አርፍዷል። ቤቱ ገና አልገባም። መፈታቱን በእርግጠኝነት ወቱ አልሰምሏል እዛው ሰራተኞችም እንደተፈታ भजन फास्करची का አምልጠው ነው የሄዱት። እዛ መኪና ውስጥ ግን አንዱ አንዳርጋቸው እንዳለ አንድ የሰብሰባት ተስፍረ መሆናል አላየ ነው አላየ ነው። የኢትዮጵያ ጠቅላይ አቃቢ ሕግ የህዝብ ግንኙነትና የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ ተስፋዬ አለም ነው እንደሚሉት ግን የአቶ አንዳርጋቸው መፈቻ ትእዛዝ ለማረሚያ ቤት አልደረሰም። የአቶ አንዳርጋቸው መፈታት ያለቀ የተወሰነ ጉዳይ ነው ያሉት አቶ ተስፋዬ በሚቀጥሉት ሁለት ቀናት ለማረሚያ ቤት ትእዛዝ ይተላለፍ ይሆናል ሲሉ ተናግረዋል። በውሳኔ ደረጃ እንግዲህ የልዩ ይቅርታ ተጠቃሚ ናቸው። ሌሎቹም በይቅርታ ተፈች አካላት አሉ። ይሄ አሰራር አለ። ሞስላች ለመጨረሻ ውሳኔ ያረፈው አርብ ዕለት ከሰዓት በኋላ አስራ አንድ ሰዓት አካባቢ ነው። ደብዳቤዎች ወደሚመለከት የተጻፉ እነሱ እንግዲህ ምናልባት የስራ ቀን ጠብቀው ወደኛ ሲመለሱ እንደደረሱ ምናልባት ነገ ወይም ከነገ በኋላ ለማረሚያ ቤት ትዕዛዝ ሲተላለፉ ይሆናል እንጂ እስካሁን ድረስ በኛ በኩል የተያዘ ነገር የለ። የግንቦት ሰባት የፍትህ የነጻነትና የዲሞክራሲ የንቅናቄ መስራቹ አቶ አንዳርጋቸው ጽጌ ሊፈቱ ነው ወሬ ከተሰማ ቆየት ሆኖበት ቢልም የኢትዮጵያ ጠቅላይ አቃቢ ሕግ በልዩ ሁኔታ ይቅርታ እንደተደረገላቸው ያረጋገጠው ግን ቅዳሜ ግንቦት 18 ቀን 2010 ዓ.ም ነበር። ከዚያን ዕለት ጀምሮ አባታቸው አቶ ጽጌ ኃይለማርያምን ጨምሮ ቤተሰቦቻቸውና አድናቂዎቻቸው የመፈታታቸውን ዜና በጉጉት ሲጠባበቁ ቆይተዋል። ታናሽ እህታቸው ወይዘሮ አይነዬ ጽጌ ቤተሰቦቻቸው በቂ መረጃ ማጣታቸውን ለዶቸቨለ ተናግረዋል። ቤተሰብ ተቀይጧል የሚባለው ነገር እስከዛሬ ድረስ ካሁኑ ሰዓት ድረስ ምንም وري له بس ዛሬ ጠዋት እንዛ ነበር ግን ምንም ነገር ምንም ፍንጭ አላገኘንም። ኧረ በጭራሽ እንኳን አቶ አንዳርጋቸውን ሁነኛ ሰው የተባለ ሰው እንኳን አነጋግረ ነው በቃ በቁርጠኝነት በዚህ ሰዓት በዚህ ቀን ነው የሚወጣው አትቸገሩ አትመላለሱ ብለው የሚለን ሰውም ቤላ። ጋዜጠኞችና መፈታታቸውን የጠበቁ አድናቂዎቻቸው በዛሬው ዕለት አቶ አንዳርጋቸው ይገኙበታል ይገኙበታሉ ወደተባለው የቃሊቲ ማረሚያ ቤት ደጃፍ አቅንተው ከወትሮ የተለየ እንቅስቃሴ መታዘባቸውን ለዶቸቨለ ተናግረዋል። በአካባቢው የነበሩ የዓይን ማኞች የዲፕሎማቲክ ሰሌዳ የለጠፉ ተሽከርካሪዎች ወደ ቃሊቲ የማረሚያ ቤት ገብተው ለረጅም ሰዓታት መቆየታቸው ለመፈታታቸው ምልክት ሆኖላቸው ነበር። ሲገቡም ሆነ ሲወጡ በተሽከርካሪዎቹ ውስጥ ማን እንደተቀመጠ የዓይን ማኞች በእርግጠኝነት መናገር አልቻሉም። አቶ አንዳርጋቸው አዲስ አበባ ወደሚገኘው የብሪታንያ ኤምባሲ ሳይወሰዱ አይቀርም የሚል ጥርጣሬ ያደረባቸውም አልጠፉም። ወይዘሮ አይንዬ እንደሚሉት ግን ከአቶ አንዳርጋቸው ቤተሰቦች ጋር ግንኙነት የሚያደርገው ኤምባሲም ቢሆን በቂ መረጃ የለውም። ከእነሱ ጋር ግንኙነት አለን። እነሱ እንደኛው ምንም አይነት ኢንፎርሜሽን የላቸው። ተሽከርካሪዎቹ መግባታቸው ይታወቃል። ለምን ፐርፐዝ እንደገቡ አይታወቅም። ከዛ በኋላ ደግሞ ምን ሆነው እንደወጡ አይታወቅም። ወዴት እንደሄዱም አይታወቅም። አቶ አንዳርጋቸው በየመን አቋርጠው ወደ ኤርትራ በመጓዝ ላይ ሳሉ በቁጥጥር ስር ውለው ለኢትዮጵያ መንግስት የተሰጡት ሰኔ 16 ቀን 2006 ዓ.ም ነበር። የቀድሞው የአርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ ዋና ጸሐፊ ቢፈቱ እንኳ በዜ ዜግነት ብሪታንያዊ በመሆናቸው ኢትዮጵያ ለመቆየት የመቻላቸው ነገር አጠያያቂ ነው። ባለቤታቸው ወይዘሮ የሚሃይለ ማርያም ዘጋርዲያን ለተባለው የብሪታንያ ጋዜጣ አቶ አንዳርጋቸው የብሪታንያ ዜጋ ነው፣ በዚያ ለመቆየት ህጋዊ ፈቃድ የለውም ሲሉ ስጋታቸውን አረጋግጠው ነበር። ወይዘሮ አይንዬ ግን ወንድማቸው አቶ አንዳርጋቸው ከቤተሰቦቻቸው ተገናኝተው በፈቃዳቸው ወደ ብሪታንያ ይጓዛሉ የሚል ተስፋ ሰንቀዋል። መጀመሪያ ከቤተሰብ ጋር ተገናኝቶ በገዛ ፈቃዱ ወደ እንግሊዝ ሀገር ይመለስ ይሆናል ብዬ ነው የማስበው። እንደዚያ አይነት እንኳን ኢንቴንሽን ያለ አይመስለኝም ሁኔታ